በሻሸመኔ ከተማ ነሐሴ 6 2010 ዓ.ም ከተፈጸመው የሰው መግደል ወንጀል ጋር ተያይዞ በስድስት ሰዎች ላይ ክስ ተከፍቷል። ምርመራውን አጠናክሮ ክሱን ለመክፈት ከክልል እስከ ከተማ ድረስ የተዋቀረ አንድ የፖሊስና የአቃቤ ሕግ ቡድን ተቋቁሞ ምርመራውን ሲያከናውን እንደነበረ ተገልጿል። ሙክታር ጀማል የሻሸመኔ ፖሊስ መምሪያ አዛዥን አነጋግሮ ተከታዩን ዘገባ ልኳል። ኮማንደር መኮንን ታደሰ የሻሸመኔ ከተማ ፖሊስ መምሪያ ኃላፊ በጣም እናመሰግኖታለን። በሻሸመኔ ከተማ በዜሮ ስድስት አስራ ሁለተኛ ወር ሁለት ሺ አስር በነበረው ዝግጅት ላይ የሰው መግደል ወንጀል ተከስቶ ነበር። ያ የሰው መግደል ሰው ከተገደለ በኋላ የመዘግዘቅና ሌሎች ኢሰብአዊ ድርጊቶችም ነበር ሲስተዋሉ የነበሩት። እሱም በተመለከተ ክሱ ወደ ፍርድ ቤት መቅረቡ እየተነሳ ነው ያለው። እስቲ ስለ ክሱና ምርመራው ይንገሩ። እንግዲህ ፖሊስ ባደረገው ክትትልና ከህዝብ ባገኘ ቆቆማ ከዚህ ግድያ ጋር በቀጥታም በተዘዋዋሪ እጃቸው አለበት ተብለው የተጠረጠሩ አስራ አራት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እስካሄደባቸው ነው የቆየው። እንዲህ ከእነዚህ በቁጥጥር እስከ አሁን አስራት ሰዎች ውስጥ በትላንትና ሁለት መራበር ሲዞን ዐቃቤ ሕግ በስድስት ሰዎች ላይ የክስ ክስ መስርቶ ሀድ ሰጥቷቸዋል። ክስ እና የተፈጠረውን ወንጀል ሂደት በተመለከተ የቆየ አይነት ነገር ነው፣ በጣም ተጓትቷል የሚል የሚነሱ ሀሳቦች አሉ። ምን ነበር የቆየበት ምክንያት? ወደ ፍርድ ቤት አቅርቦ ክስ ለመጀመር ማለት ነው። አይ አልቆይም። ኦልሬዲ አንደኛ ሰዎችን ለመያዝ ሰዎች ይሰወራሉ፣ ወንጀል የሰራ ሰው በቶሎ መገኘት አይችልም። ሁለተኛ ደግሞ በእነዚህ ሰዎች ላይ ማስረጃ ማጠናከር፣ የቪዲዮ ማስረጃ፣ የሰው ማስረጃ፣ ሌሎች ቴክኒካሎን ማስረጃዎችን ማሰባሰብ እ በስራ ሂደት ላይ ነው። ይሄን ክምራ የተሰራው ከኦሮሚያ ፖሊስ ኮሚሽን፣ ከኦሮሚያ ፍትህ ቢሮ፣ ከዞን አቃቢ፣ ከዞን ፖሊስ፣ ከተማ አቃቢ፣ ከተማ ፖሊስ፣ ይሄ ግሩፕ ተባብሮ ነገሮች በስራ ላይ ነው የቆዩት እንጂ ሌላ እንዝላልነት ወይ ደግሞ ስራውን ለማጓዝ የተደረገ ነገር ሳይሆን ብዙ ማጣረት ስለሚያስፈልግ በዚህ ምክንያት ነው እንጂ በሌላ ምክንያት አይደለም። ቆየ ተጠርጥረው ቁጥጥር ስር ከዋሉ አስራ አራት ተጠርጣሪዎች ውስጥ ስድስቱ የክስ ቻርጅ ተሰጥቷቸው ዛሬ ክስ ተከፍቶባቸዋል ብለዋል። የቀሩት ስምንቶቹ ተጠርጣሪዎች እጣ ፈንታ ምንድን ነው የሚሆነው? ይህኛው ለምን ቀደመ ይህኛው ለምን ዘገየ የምለው ነው። የቴክኒክ ስራ ነው የመርመራ ቡድኑ ስራ ነው። እነሱ ግን ሁሉምን እየሄዱበት ነው ያሉት። ዞሮ ዞሮ ምርመራ ማለት እውነትን ማፈላለግ ነው ወንጀል ውስጥ ያለ ሰው ለህግ ማቅረቡ፣ ወንጀል ውስጥ የሌለ ሰው ደግሞ ለተኛ ከሆነ ንጽናው ማራራጭ ስለሆነ በዚህ መልኩ እየተከደበት ስለሆነ ባለሙያቹ ተግባር ይመስለኛል። ማንደር መኮንን ታደሰ የሻሸመኔ ከተማ ፖሊስ መምሪያ አዛዥ። አሜሪካ ድምፅ አድማጮችም በጣም ነው የማመሰግነው። አመሰግናለሁ።